በደቡብ ሱዳን የሚገኙ የረድኤት ድርጅቶች አስቸኳይ የምግብና ሌሎች እርዳታዎችን ለእርዳታ ጠባቂዎች ለማድረስ ከባድ ችግር እንደ ገጠማቸው እየተናገሩ ነው። ከቦታ ቦታ ለመጓጓዝ ሁኔታዎችን እጅግ አደገኛ ያደረገባቸው ደግሞ አንዱም የታጣቂ ቡድኖች እንቅስቃሴ መሆኑን ያስረዳሉ። ከአሜሪካ ድምፅ የምስራቅ አፍሪካ ቢሮ ዘጋቢያችን ጂል ክሬግ ዝርዝሩን ልካለች። ሰሎሞን ክፍሌ ያቀርበዋል። በደቡብ ሱዳን ግጭቶችን ማብቃትና ተጨማሪ ቸነፈርን ማስወገድ እነዚህ ሁለቱ ተነጣጥለው የሚታዩ ጉዳዮች አይደሉም። በምድር ላይ ያለው ሁኔታ ግን ነገሮች ከጊዜ ወደ ጊዜ እየተባባሱና ይበልጥ ውስብስብ እየሆኑ መምጣታቸውን ያሳያል። በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ አንጋፋዋ ተንታኝ ኬሲ ኮፕላንድ በአሁኑ ወቅት በምድር ላይ ያለው ሁኔታ ከሁለት ዓመት በፊት ከነበረው የባሰ ትርምስ የሚታይበት ነው። ያኔ አንድ መንግስት፣ አንድ የታጠቀ ተቃዋሚ ቡድን ብቻ ነበር። አሁን በደቡብ ሱዳን ያሉ ታጣቂ የተቃዋሚ ቡድኖች ግን በደርዘን ይቆጠራሉ ሲሉ ኮፕላንድ አክለው ያስረዳሉ። ከእነዚያ ውስጥ በጣት የሚቆጠሩት የመንግስቱን ኃይሎች በጦርነት መግጠም የሚችሉ ናቸው። ሌሎቹ ግን መንግስቱ ሊዋጉ የሚችሉ አይደሉም። ስለዚህ ማድረግ የሚችሉት የመንግስቱን ኮንቬዎች እያሸመቁ በየመንገዱ ማጥቃትና የመሳሰሉትን መፈጸም ናቸው። ይህም በሚያደርጉበት ጊዜ እንግዲህ አመጹ በቀላሉ ይጀምራል። ሀገሪት ውስጥ ዘረፋና አለመረጋጋት ይፈጠራል። ይህን መሰሉ ውዥምብር በተቃዋሚ ወገን ላይ ብቻ አይወሰንም። ከመንግሥቱ ጎን ተባብረው የተሰለፉ ሚሊሻዎችንም ይመለከታል። በቅርቡ በዋውና ኢኳቶሪያ በሲቪሎች ላይ የደረሱ ጥቃቶችን ያዩ ምስክሮች ሲናገሩ ጥቃቱን ያደረሱት የደንብ ልብስ የለበሱ ሰዎች ናቸው ብለዋል። አንዳንዴ ጥቃት አድራሾቹ ወታደሮች የሚሊሻ አባላት ይሁኑ ሽምቅ ተዋጊዎች ግልጽ አይደለም። ኬን አይዛክስ ጽሕፈት ቤቱን እዚህ በዩናይትድ ስቴትስ ያደረገው ሳማሪታንስ ፐርስ የተባለው የበጎ አድራጎት ድርጅት ምክትል ፕሬዚደንትና የመንግሥት ፕሮግራሞች ግንኙነት ኃላፊ ናቸው። የተባበሩት መንግሥታት ድርጅት ቸነፈር ገብቶባቸዋል ሲል ባወጀባቸው ሁለት የዩኒቲ ስቴት አካባቢዎች በአንደኛው ማለትም በማየንዲት ባልደረቦቻቸው ለጥቂት ጊዜ ታግተውባቸው ነበር። እንዲህ ይላሉ Several weeks ago, some people that were abducted in Mayandit. ከበርካታ ሳምንታት በፊት ማየንዴት ውስጥ ታግተውብን የነበሩ ሰዎች አሉ። አካባቢው ቸነፈር የገባበት ነው። አግተው የወሰዷቸው ደግሞ የአንደኛው ታጣቂ ወገን ተባባሪዎች ሲሆኑ እርምጃውን የወሰዱት ከማንም በተሰጠ ትእዛዝ ሳይሆን በራሳቸው ፈቃድ ነው። ሰዎቹን መጥለፍ ብቻ ጥሩ መስሏቸው ያደረጉት ነው። በአካባቢው እየተካሄደ ያለው ግጭት ውስብስብ ችግሮችን እንደፈጠረ ነው በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ አንጋፋዋ ተንታኝ ኬሲ ኮፕላንድ ያስረዱት፣ ኢኳቶሪያ ስቴትን ብንወስድ ይላሉ ኮፕላንድ። ኢኳቶሪያ ስቴት ለደቡብ ሱዳን የዳቦ ቅርጫት ነው፣ ዋና የመተላለፊያ መስመርም ነው። ስለዚህ በዚያ አካባቢ ውጊያ የሚካሄድ ከሆነ ለሌሎች ግዛቶች የምግብ አቅርቦትና ሌሎች አስቸኳይ እርዳታዎች ይቋረጣሉ ማለት ነው። የደቡብ ሱዳኑ ትርምስ በዚያ አካባቢ የተሰማሩ ድርጅቶችን ሥራም በእጅጉ አስቸጋሪ አድርጎባቸዋል። የዓለሙ ድርጅት በትላንት መግለጫው በደቡብ ሱዳን ግጭት እስካሁን ብቻ ሰላሳ ሁለት የእርዳታ ሠራተኞች ተገድለዋል። ውጊያው ከተቀሰቀሰ እንደ አውሮፓውያን ዘመና አቆጣጠር ከ2013 ዓ ም ወዲህም 3 ሚሊዮን 500 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል።